ሰላም፣ ጤና ስጥልኝ። እንደምናምሻችሁ ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞ ምሽት ግንቦት 10 2013 ዓ ም መሰናደውን ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። የሰማችሁት በትላንትናው ዕለት በአሜሪካ ዋሽንግተን ዲሲ ሕዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት ሰላማዊ ሰልፍ ላይ የተወሰደ ድምፅ ነው። የምሽቱ አብይ ርዕሳችን አድርገነዋል። በሌላ በኩል በሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን ጠይቂ የተሰኘ ሴቶችን የሚያበረታታ ዘመቻ በሴታዊት ንቅናቄ ተጀምሯል። ጥያቄ ቁጥሮች ገብቷል። ከዚህ በላይ ግን ጥሩ የሚባል የሴታዊት ንቅናቄ የሴቶች የፖለቲካ መርሃ ግብር ስራ አስኪያጁ የሆኑት አበባዬ አስራትን የሰማችኋቸው የምሽቱ እንግዳችን ናቸው። ሌሎች ምርጫ ተኮር ዘገባዎችም አሉን። አብራችሁን እንድታመሹ የምንጋብዛችሁ በመስተንግደው ኤደን ገረመው፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። እናንተም አብራችሁን ስለምትሆኑ እናመሰግናለን። አሁን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃችኋል። በግጭት የተመታው የኢትዮጵያ ትግራይ ክልል አሰቃቂ ሁኔታን እየተጋፈጠ እንደሆነ የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም መናገራቸው ተሰማ። ኃላፊው በሰጡት ጋዜጣዊ መግለጫ ላይ ሰዎች በረሃብ እየሞቱ እንደሆነ፣ የጤና አውታሮች መውደማቸውና አስገድዶ መድፈርም እየተስፋፋ መሆኑን ጠቁመዋል። በትግራይ ክልል ያለውን ሁኔታ ለመግለጽ አንድ ቃል ብትጠቀም አሰቃቂ፣ በጣም አሰቃቂ ነው ሲሉም ተደምጠዋል። ፈረንሳይ ለሱዳን 1.5 ቢሊዮን ዶላር ብድር ልትሰጥ ቃል ገብታለች። ገንዘቡ ሱዳን ለዓለም አቀፍ የገንዘብ ድርጅት መክፈል ያለባትን ዕዳ ለመክፈል የሚረዳ መሆኑም ታውቋል። የፈረንሳይ የገንዘብ ሚኒስቴር ለሱዳን ብድሩን እንደሚሰጥ ዛሬ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሚያስተናግዱት የሱዳን እርዳታ ዓለም አቀፍ ጉባኤ መክፈቻ ላይ ይፋ አድርገዋል። ገንዘቡ ሱዳን ያለባትን የ50 ቢሊዮን ዶላር የውጭ ዕዳ እንድትከፍልና ኢኮኖሚያን መልሶ ለመገንባት የውጭ መዋለንዋይ መሳብ እንድትችልም ለመርዳት የታቀደ መሆኑ ተመልክተዋል። የኮቪድ-19 ክትባት በፍትሐዊ መንገድ እንዲዳረስ የተዋቀረው ድርጅት ኮቫክስ በእጁ ያለው ክትባት እያለቀበት መሆኑ ተገልጿል። የዚህ ችግር አመዛኙ ምክንያት የህንዱ ሴረም ኢንስቲትዩት ለዓለም ሊያቀርብ ቃል ገብቶት የነበረውን ክትባት በሀገር ውስጥ ባለው የከበደ የክትባት ፍላጎት የተነሳ ለበርካታ ወራት ማቅረብ ሳይችል በመቅረቱ መሆኑም ተገልጿል። ለኮቫክስ ክትባቶችን እየገዛ የሚያከፋፍለው ዩኒሴፍ ሲሆን የዩኒሴፍ ዋና ዲሬክተር ሄንሪያታ ፊዮር በሰጡት ቃል ሀገሮች ለኮቫክስ የገንዘብ ድጋፍ የሚሰጡ የገቡትን ቃል ተግባራዊ ማድረግ እንዳለባቸው አሳስበው ያ ብቻ ሳይሆን ያላቸውን ትርፍ ክትባትም እንዲለግሱ ጥሪ አቅርበዋል። አያይዘውም የዩኒሴፍ ዋና ስራ አስኪያጅ የቡድን ሰባትና የአውሮፓ ህብረት አባል ሀገሮች በመጪዎቹ ሰኔ፣ ሐምሌና ነሐሴ ወራት ከሚያጠራቅሙት የክትባት መጠን ለራሳቸው ህዝብ የሚያስፈልገውን አስቀምጠው ሀያ ከመቶውን ብቻ እንኳን ለሌሎች ሀገሮች ቢያከፋፍሉ በጠቅላላ 153 ሚሊዮን ክትባት ሊለግሱ እንደሚችሉ አሕዛዊ ግምገማዎች አሳይተዋል ብለዋል። ወደ መካከለኛው ምስራቅ ስናመራ እስራኤል ጋዛ ላይ የምታካሄደውን የአየር ጥቃት በመሸሽ ነዋሪዎች በየመጠለያ በተፋፈገ ሁኔታ መሸሸጋቸው የቫይረሱን ስርጭት እንደሚያባብሰው የረድኤት ድርጅቶች እያስጠነቀቁ ናቸው። በጥቃቶቹ ምክንያት የኮሮና ቫይረስ ምርመራና የክትባት መርሃ ግብሮች ተቋርጠዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ከፍተኛ የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ በሀገሪቱ በኮቪድ-19 ወረርሽኝ ከነጮች ይበልጥ ነጭ ያልሆኑት ማህበረሰቦች በከፋው ሁኔታ መመታታቸው ሊካድ የማይችለውን የዘረኝነት ውጤት ገሃድ አውጥቶታልም ሲሉ ተናግረዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትና ዕለት በዋሽንግተን ዲሲ ተካሂደዋል የዕለቱ ቀዳሚ አብይ ርዕሳችን ነው ወደ በኋላ ላይ እንመለስበታለን ከዛ በፊት ግን በምሽቱ እንግዳ ይዘናል በመጪው ሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን በመሰረታዊ የኢኮኖሚ የጤና የትምህርት ፖሊሲያቸው ውስጥ ለሴቶች ምን ይዘዋል የሚለውን እንዲጠይቁ የሚያበረታታ ጠይቂ የተሰኘ ዘመቻ በሴታዊት ንቅናቄ ተጀምሯል በሴታዊት ንቅናቄ ውስጥ የሴቶች የፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ የሆኑት አበባዬ አስራት ጋር ቆይታ አድርግ ያለው አበባዬ ሴታዊት ንቅናቄ በስድስተኛው ሀገራዊ ምርጫ ላይ ስላላት ተሳትፎ ከሚያስረዱበት ውይይታችን ይጀምራል። ምርጫን በተመለከተ የተለያዩ ትሬኒንግች ኖች ነበረ፣ ግን በጣም በሰፊውና በትልቁ የተሰራንበት ያለ ነው። የምርጫ ክርክር እያዘጋጀ ነው በስራ ተፅዕኖ ጉዳዮች ዙሪያ ላይ ሁለቱም ይህን ክርክር የምናዘጋጀው በተለያዩ ፖለቲካል ፓርቲዎች ስርዓተ ጾታን ወይም የኢትዮጵያ ሴቶችን በምን መልኩ ያሉ በተለያዩ ፖሊሲዎቻቸው ላይ የሚለው ለማወቅ ነው። ለምሳሌ በትምህርት ፖሊሲያቸው፣ ከጤና ፖሊሲያቸው አንጻር፣ ከኢኮኖሚ ፖሊሲያቸው አንጻር የኢትዮጵያ ሴቶች እንዴት ያያሉ የሚለው ፖሊሲዎቻቸውን የሚያቀርቡበት ለኢትዮጵያ ሴቶች ምን እንዳቀዱ፣ ምን እንዳሰቡ የሚናገሩበት መድረክ ለማዘጋጀት ነው። የሰራ ነው ያለ ነው። ኢፍ የሚል መርሃ ግብር ጀምራችኋል። በተለያየ ቋንቋም እያስተዋወቃችሁት ነው እና እስቲ ይሄ ከዚህ ጋር ተያያዥነት ያለው ነገር ነው ወይስ የተለየ ነገር ነው ለዚህ ክርክር ነው ምንድን ነው የጠይቂ ካምፔን አላማው? የጠይቂ ጥናቄ የኢትዮጵያ ሴቶች ራሳቸው የሚገጥማቸውን ችግር እንዲነግሩንና እኛ ያንን ችግር ለፖለቲካ ፓርቲዎች እንድናቀርብ ነው እና ይህንንም እንዳልሽው በአምስት ቋንቋዎች ነው ነው። ካምፔንን እየሰራ ነው ያለ ነው እና በእነዚህ በአምስት ቋንቋዎች ማንኛውም ሰው ጥያቄው እንዲያስገባልን ተቀብለንኛ ለፖለቲካ ፓርቲዎች እናቀርባለንና ምንድን ነው አላማው? የራሳችንን ችግር ከራሳችን በላይ የሚያቀደም የለም። ሁሉም ሰው በየወረዳው፣ በየዞኑ በሚኖርበት አካባቢ የተለያዩ ችግሮች ደርስበታልና ያንን ችግሮች ሴቶች እንዲነግሩን እና እኛ ደግሞ ያንን ወደፊት ወደ ፖለቲካ አኳሲ ተወቅበን ምን ምን መስሌት አስባባል ለዚህ ችግር ብለን ለመጠየቅ ነው ማለት ለምሳሌ እኛ ወረዳ መብራት ከሌለ ወይ ሰላም ከሌለ ወይ ውሃ ከሌለ እኔ ነኝ የማውቀው የምኖርበት። እንዴላ ወረዳ ደግሞ ሌሎች ችግሮች አሉ እና እነሱን ሰብሰባ አርከል የፖለቲካ አኳሲዎች ለማቅረብ ነው ቀይ ካምፔን ቋንቋዎች ናቸው በምን አይነት መልኩስ ነው የሴቶቹ ጥያቄ እየተሰበሰበ ያለው ይህ በአማርኛ በኦሮሚኛ በትግርኛ በሶማሊኛና በአፋርኛ ነው ጥያቄዎችን እየሰበሰበ ነው ያደረገው በአሁኑ ሰዓት እና ጥያቄዎቹ የሚሰበሰቡት ቴሌግራም ላይ ቴሌግራም ቻናል አለን ቴሌግራም ቦታ ቻናል ሳይሆን ቴሌግራም ቦት አለን እና በዛ ቴሌግራም ቦት ላይ ማለት ነው እኛ፣ ሰብስበን ለፖለቲካ ፓርቲዎች እንድናቀርብ እናቀርበዋለን። ማስመዛሪያ የተሰበሰቡትን ጥያቄዎች። ዘመቻው መቼ ነው የተጀመረው? እስከ መቼ ይቆያል? ዘመቻው የጀመረው ከዛሬ ሁለት ዓመት በፊት ነበረ እና እስከሚቀጥል ጥቂት ቀናቶች ድረስ ይቀጥላል። ከዛ በኋላ እነዛ የተወሰቡትን ጥያቄዎች ያው ክርክሩን በቅርቡ ስለሆነ የምናካሄደው ትንሽ ጊዜ ነው ያለን አሁን ጥያቄዎችን ለመሰብሰብ እነሱ ጥያቄዎች ሰብስበን አሁንም እየተራረባቸው ነው ያለ ነው። አሁን እስካሁን ድረስ የገቡት ጥያቄዎቹ ጥሩ የሚባል ጥያቄ ቁጥሮች ገብቷል። ከዚህ በላይ እንደሚገባ ተስፋ እናደርጋለን። በቀሩ ጥቂት ሰላ ግን ጥሩ የሚባል የጥያቄ ቁጥሮች ገብቷል። ከማህበራዊ ጉዳዮች አንጻር፣ ከኢኮኖሚ አንጻር በአሁኑ ሰዓት በሴቶችን ወይም እናንተ ጋር ከደረሱት ጥያቄዎች አንጻር አንገብጋቢ ሆኖ የተነሱት ጥያቄዎች ምንድን ናቸው? ትያለሽ ጥያቄዎቹ ተደጋጋሚነት ያላቸው ጥያቄዎች ቢኖሩም ግን በጣም በብዙ አይነት ነበረ የቀረቡት። በብዙ አይነት አሁንም እየገቡ ያሉት ስለ ኢኮኖሚ የሚጠይቃለ ስለ ግብርና የተጠየቁ ጥያቄዎች አሉ። ስለ ሰላም የተጠየቁ ጥያቄዎች አሉ። ስለ ስራ የስራ እድል የተጠየቁ ጥያቄዎች አሉ። ስለ ትምህርት ትምህርት ቤት ውስጥ ስላሉ ሰላሞች፣ ደህንነቶች የተጠየቁ ጥያቄዎች አሉ ና ጥያቄዎቹ በጣም ሰፊ ናቸው። ከዜና አንጻርም ብዙ ጥያቄዎች ገብቶልናል ና አይ፣ ቲንክ ሰው ያው ካለበት ሁኔታ ሁሉም ከራሱ ኑሮ አንጻር የተለያዩ ጥያቄዎችን አስገብቷል። የተለያዩ ችግሮች ለኛ የምናስባቸውን የህግ ክፍተቶችን ያተረጓጎም የህግ አተረጓጎም ክፍተቶችን የህግ አፈጣጠር ክፍተቶች ላይም ጥያቄዎች ገብቷል እና እንዲያውም ፈሲ ፈሲ የሚባል የጥያቄ አይነት ነው ይገባል አይደለኛ። ሴቶች የበለጠ ተሳታፊ እንዲሆኑ በማድረጉ ወይም ደግሞ ለመቀስቀስ ምን አይነት ነገሮች ነው የተጠቀማችሁ ያላችሁ? ይህንን በሰፊው እየሰራ የምንገኘው መቀነት ምትባል የቲቪ ፕሮግራም አለችን። እዛ ፕሮግራም ላይ የተለያዩ

ቅድም ከአሁን የሰራናቸው ማለ አፍታይም ለመስራት ያንሳቸዋል። አንድ ተጨማሪ ጥያቄ ላክል ምናልባት በዚህ በቴክኖሎጂው ላይ ብዙም ያልሆኑ ግን ጥያቄ የሚኖሯቸው እናቶች አሉ። እሱ ጥያቄ ለማሰባሰብ ያደረገ የተጠቀማችሁት ወይም የሞከራችሁበት መንገድ አለ? እስካሁን እየሞከርን ያለነው ተደራሽነታችን ለማስፋት ሬዲዮ ለመ ሬዲዮ አድርገን ስልክ ቁጥራችን ያው በስልክም በመደወርም ሆነ በአጭር የጽሑፍ መልዕክት ቢደርሰን እንቀበላለን እና በደንባችን ተመሻት ይገባናል። ግን ሬዲዮ ለመጠቀም እየሞከር ነው። ዘመቻው ከዚህ በኋላ ምን ያህል ቀናቶች ይቀሩታል? ጥቂት ቀናቶች ነው የሚቀሩት፣ ቅሩ በቅርቡ ስለሆነ ግን እስከ መጨረሻው ቀናት አንድ ሁለት ቀናት ያስገቡልን እንቀበላለን። በጣም አመሰግናለሁ። በጣም with የሚገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን ጋቢና አቤን ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ለእለቱ አበይ ወዳደረግነው ርዕስ እንሻገር። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው እለት በዋሽንግተን ዲሲ ተካሂዷል። አስተባባሪዎቹ ሰልፉን ለማስተናዳት ያስፈለገው ኢትዮጵያ በህዳሴው ግድብና በመጪው ሀገራዊ ምርጫ ዙሪያ እያደረገች ያለውን እንቅስቃሴ ለመደገፍ፣ የሌሎች ሀገራትን ጣልቃ ገብነት ለማውገዝ እንደሆነ ለአሜሪካ ድምጽ ተናግረዋል። ህዝቦችን ወደ እርስ በርስ ግጭት እያስገቡ ነው ያሏቸውን ቡድኖችና ግለሰቦችም ከአድራጎታቸው እንዲቆጠቡ ያሳሰቡት ሰልፈኞቹ የኢትዮጵያ መንግስት እየወሰደ ነው ያሉትን የሰላማዊ ሰዎችን ደህንነት የማስጠበቅ እርምጃም ማጠናከር አለበት ብለዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ሁኔታ ሀገራዊ ምርጫ መደረጉን የነቀፉ፣ በሀገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ያነሱ ሌሎች ሰላማዊ ሰልፈኞችም ስፍራው ተገኝቶ ነበር። ሀብታሙ ስዩም የሁሉንም ሀሳብ አሰባስቧል። እሺ፣ ሙሉ ስሜ ካሌብ አማረ ይባላል። በዚህ ሰላማዊ ሰልፍ ውስጥ ያለኝ ኃላፊነት ሰላምና አንድነት ግብረ ኃይል በሚባለው በዚህ በዋሽንግተን ዲሲ ከአገር ወዳድ ኢትዮጵያውያኖች እና ከተለያዩ ሚዲያዎች ጋር ያዘጋጀነው ሰልፍ ነው። እኔም ከአዘጋጆቹ አንዱ ነኝ። ዋነኛ እንግዲህ አንድ አራት አምስት ነጥቦች አሉን። አንደኛ በኢትዮጵያ ሉዓላዊነት ላይ የአሜሪካን መንግስት፣ በአጠቃላይ ምንም አይነት መብት እንደሌለው ልሳናችንን ለማሰማትና ከዚህ ዲግ ተቆጠቡ ነው። በሁለተኛ ደረጃ የአባይ ግድብ አንደኛ የሉዓላዊነታችን ጉዳይ ነው። የአባይ የኢትዮጵያ ንብረት ነው። ሁለተኛ ደረጃ እንግዲህ ኢትዮጵያ እስከዛሬ ደረጃ እስከ ዛሬ ድረስ ብዙ ሀገሮች ሲጠቀሙበት፣ ሱዳንና ግብጽ ሲጠቀሙበት፣ ሌሎችም ሀገሮች ኢትዮጵያ ተጠቅማ አታውቅም። ስለዚህ በኃይል ማመንጫነት ብቻ ሳይሆን በተለያዩ መስክ ኢትዮጵያ የመጠቀም መብት እንዳላት ልናረጋግጥላቸው የመጣ ነው። በሶስተኛ ደረጃ እንግዲህ በኢትዮጵያ ውስጥ በተለይ በተለይ ባለፉት ሁለት ሶስት ዓመት ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ዜጎች በተለያየ አካባቢዎች በግፍ እየተገደሉ እየተጨፈጨፉ ነው። እነዚህን ዜጎች እና ጭፍጨፋዎች መንግስት እንዲያውቀው መንግስት ኃላፊነት እንዳለበት መንግስትንም የኢትዮጵያን መንግስት ለማሳሰብ ጭምር ነው። አልፎ ተርፎ ደግሞ በመላው ሀገሪቱ ላይ ሰላምና አንድነት በተለይ የህዝብ ደህንነትና ሰላም ወሳኝነት ስላለው ይህን እንዲያከብር ለመጠየቅ ነው። በአራተኛ ደረጃ እንግዲህ እንደሚታወቀው ኢትዮጵያ ውስጥ ምርጫ ሊካሄድ ነው። ይሄ ምርጫ መንግስት እና የተለያዩ ተቃዋሚ ፓርቲዎች እያደረጉት ነው። ምንም እንኳን አገሪቱ በተለያየ ፈተና ውስጥ ብትሆንም፣ በአንደኛ ደረጃ የአሜሪካን መንግስት ከኢትዮጵያ ህዝብ ጎን በመቆም ከመንግስት ጎን ብቻ ሳይሆን ከኢትዮጵያ ህዝብ ጎን በመቆም ዲሞክራሲያዊነትና ፍትሐዊ ያለው ምርጫ እንዲካሄድ እንዲረዳ፣ በሁለተኛ ደረጃ ደግሞ የኢትዮጵያን መንግስት እና በተለያየ ደረጃ ያሉ የመንግስት ኃላፊዎችን ጭምር በዚህ ምርጫ ላይ ፍትሐዊና ዲሞክራሲያዊ እንዲሆን የበኩላቸውን ጥረት እንዲያደርጉ በተቃዋሚም እንቅስቃሴ ውስጥ የሚያደርጉ ሰዎች ኃላፊነት በተሰማው ዜጎችን እያንቀሳቀሱ ይህ ምርጫ በተሳካ ሁኔታ እንዲጠናቀቅ ጥያቄያችንን ለማቅረብ ነው። ዳዊት ጋላሱ አላምቦ እባላለሁ የሰልፉ አስተባባሪ ኮሚቴ አባል ነኝ። ሰልፉ የተጠራበት ዋናው ምክንያት በአሁኑ ጊዜ በሀገራችን የሚደረገው ምርጫን ለመደገፍ ነው። በማንኛውም አገር የመንግስት ለውጥ ሲደረግ በዲሞክራሲ ምርጫ መሆኑ ለዲሞክራሲ ለሰው ልጅ እኩልነት መሰረት ይጥላል ብለን እናምናለን። ስለዚህ ምርጫውን የሚያደናቅፉ ማንኛውንም ኃይሎች ለመቃወም፣ ሁለተኛ ኢትዮጵያ የጀመረችውን የአባይ ግድብ እንድትጨርስ የዲያስፖራ ማህበረሰብ በኢትዮጵያ ጎን እንዲቆም ለመቀስቀስ፣ ሶስተኛ በኢትዮጵያ ውስጥ የሚደረገውን እንቅስቃሴ ከውጭ ኃይሎች ጋር በመሆን በኢትዮጵያ አዎንታዊ ስራዎችን ሁሉ በመቃወም ኢትዮጵያ የሰብአዊ መብት እንደምትጥስ አድርገው ለህዋትና ወያኔና ሸኔ ቆመው የሚከራከሩ ኃይሎች አደብ እንዲገዙ አገራችን መጀመሪያ ሰላማዊ ይረጋገጥ። አገራችን ችግሮች አሉ በአመራርና በአስተዳደር ላይ እንዳለ እናምናለን። ነገር ግን ያለው የአስተዳደር ኃይል በለውጥ ሂደት ወይም በሪፎርም ሪፎርመሮች ናቸው። ኮምፕሊትሊ ሪቮሉሽን አይደለም የተካሄደው። ስለዚህ ሪፎርም ሲደረግ መንገጫ ገጮች አሉ። መኮንን ተስፋ ይባላለሁ የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ አንደኛው አባል ነኝ። እኛ ሰልፉን ለማድረግ የተነሳሳ ነው፣ ይሄኛውን ሰልፍ ለመቃወም አይደለም። ምክንያቱም እነሱ የመንግስት ደጋፊ ናቸው እናውቃለን። እኛ ድምፃችንን ለድምፅ አልባ ለሆነው የኢትዮጵያ ሕዝብ እየተጨፈጨፈ ያለው እየተገደለ ያለው በተለይም በአማራው ላይ በመላ ኢትዮጵያ ላይ ግን በተለይ በአማራው ላይ እየተደረገ ያለውን ሰቆቃ የተሞላበት ጭፍጨፋና ግድያ በመቃወም ይቁም ለማለት እንደገና ደግሞ በሀገራችን ያለው በአሁኑ ጊዜ በሀገራችን እየተካሄዳለው ሰላም የለሽ በአጠቃላይ በአገሪቱ በሙሉ ምንም ሰላም የለም። ምስራቅ፣ ምዕራብ፣ ሰሜን እንደው ብትሄድ ኦሎቨር ሰላም የለም። ያ ሰላም በሌለበት ሁኔታ ምርጫ እያሉ የሚያፌዙትን እንዲያቆሙ ለማድረግ ነው። ሀብታሙ ስዩምን እናመሰግናለን። በደቡብ ክልል ለሚመሰረተው አስራ አንደኛው የደቡብ ምዕራብ ክልል መተዳደሪያ ረቂቅ ህገ መንግስት መዘጋጀቱን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋይ ማሞ ለአሜሪካ ድምጽ አስታወቁ። ክልሉ ከተመሰረተ ከአንድ ዓመት በላይ ማዕከላት ሊኖረው እንደሚችልም የውሳኔው ህዝብ አስፈጻሚ ኮሚቴና የፕሮጀክቱ ጽህፈት ቤት የጋራ ምክክር ማድረጋቸውን በትናንትናው እለት አስታውቋል። የክልሉ መመስረት በራሱ የመጨረሻው ግብ አይሆንም። የአካባቢው ህዝቦች አጥተውት የነበረውን የፍትሐዊ ተጠቃሚነት ችግር እንደሚፈታም ጠቅሰዋል። ከአቶ ጸጋይ ማሞ ጋር አጭር ቃለምልልስ ያደረገው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል። በደቡብ ክልል የሸካ የካፋ የዳውሮ የቤንሸኮ የምዕራብ ኦሞዞኖችና የኮንታ ልዩ ወረዳ በክልል መደራጀት ጥያቄ ውሳኔ ህዝብ ከአገር አቀፍና ክልላዊ ምርጫ ጋር በአንድ ቀን እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ መወሰኑን ተከትሎ ህዝበ ውሳኔውን ለማካሄድ ዝግጅት እየተደረገ መሆኑን የውሳኔ ህዝብ ስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ጸጋዬ ማሞ ተናግሯል። አቶ ጸጋዬ ሂደቱ በተፈለገው ልክ እየተፈጸመ ስለ መሆኑም ተናግሯል። ረቂቅ ህገ መንግስት ተዘጋጅቷል ነው ያሉትም ይሄ በሌላ የማከፍተኛ ህገ መንግስትና የዝም እውቀት ባላቸው ሰዎች መልሰው ይታያል። ያ ከታየ በኋላ ደግሞ ወደ ዝርዝር የህዝቡ ውይይት ይገባል። በእኛ እምነት የህገ መንግስቱ ባለቤት ህዝቡ እንዲሆን ከተፈለገ በህገ መንግስቱ ላይ ስፋት ያለው ውይይት መካሄድ አለበት እንጂ ዝም ብሎ የተወሰኑ የፖለቲካ ልቶች ተሰብስበው ይህ ነው የአንተ ህገ መንግስት ብሎ ለህዝቡ የሚሰጡበትን አሰራር የሚተካ ሞዴል የሚሆን ህገ መንግስት ለማዘጋጀት አሳታፊ ህዝቡ በሂደቱ የሚሳተፍበት የማይፈልገውን ደግሞ ከህገ መንግስቱ የሚያወጣበት መሰረታዊ ያገ የሀገሪቱን ህገ መንግስት የማይጻረረው ነው። ግን በተነጻጻሪ ሰፋ ያለ ዲሞክራሲ እና የዜጎችን ተሳትፎ እኩል መልማት፣ እድገት፣ የህዝብን ሰላምና ጸጥታ ማረጋገትን ታሳቢ ያደረገ ህገ መንግስት እንዲሆን እየተሰራ ነው ያለው። የክልሉን ውሳኔ ህዝብ በተመለከተም በመሰረታዊ ጉዳዮች ከህዝብ ጋር ለመወያየትና በተዘጋጀው ረቅቅ ህገ መንግስት ላይ ለመምከር ዝግጅት መደረጉን አስረድተዋል። የክልሉ አርማ ምን ይሆን? ባንዲራውስ ምን ይምሰል? ምን አይነት ስርዓት ነው ልንከተል የሚገባው በሚለው ላይ يومن جست سلت عنك في من ملكين ይህን የውይይት አጀንዳዎችን በመለየት ወደ ህዝቡ ወርዶ ህዝቡ እንዲዋይ የማድረግ ዝግጅት ስራዎችን ነው ያደረግን ያለ ነው። ውሳኔ ህዝብ ተካሂዶ ክልሉ የሚመሰረት ከሆነ የክልሉ ማዕከል የት ይሆናል የሚለው ጉዳይ አጨቃጫሪ መሆኑን የገለጹት አስጸጋይም ክልል ከተመሰረተ በኋላ አንድ ማዕከል ብቻ እንደማይኖርም ተናግሯል። ክልሉ መፈጠር አለበት። ክልሉ ከተፈጠረ በኋላ ነጻና ገለልተኛ አካል አጥንቶ የሚቋቋመው መንግስት ክራቴሪያ አስቀምጦለት በዛ ክራቴሪያ መሰረት የክልል ማዕከላትን እንፈጥራለን ነው ማዕከል ብቻ ማዕከላት ማዕከላትን እንፈጥራለን ነው አንደኛው። ሁለተኛው ፕሪንሲፕል ደግሞ የክልል ማዕከል በመሆን ከሌላው በተለየ መንገድ የማደግ ፖሊሲ አንከተልም ነው። ሁሉም ክልል ውስጥ ያሉ ከተሞች ተፈጥሮ የሰጠቻቸው ጸጋና እድሎችን ተጠቅሞ ፍትሐዊ በሆኑ ሁኔታ ሁሉም እንዲያድጉ መንግስት መስራት አለበት። አንዱ ከነበረው የደቡብ ክልል ልምድ ተነስቶ አንድ ከተማ ከሌሎቹ ከተማ በተለየ የክልል የኢንቨስትመንትና የሁሉም ነገር ማዕከል ሆኖ የሚያድግበት አሰራር በፍጹም በአዲሱ በኛ ክልል ይደገማል ብለን አናስብም። የውሳኔ ህዝብ ስራ አስፈጻሚ ፕሮጀክት ጽህፈት ቤት እስካሁን የአከናወናቸውን የስራ አፈጻጸም በጋራ በሐዋሳ ከተማ መገምገማቸውንም አቶ ጸጋዬ ለቪኦኤ ተናግሯል ሁለት ደግሞ ከዚህ ጀምሮ በቀጣይ ወራት የሚሰሩትን ስራዎች አቅጣጫ ማስቀመጥ ነው በተለይም ደግሞ የህዝብ ውይይት የሚካሄድበትን ሰነድ ተነጋግሮ የጋራ ማድረግ ነው የክልሉ ምስረታ ይሁን ከሆነ በኋላም የክልሉ ህዝቦች ያገኛሉ ያሉትንም ጥቅም አብራርተዋል አቶ ጸጋዬም በእድገትም ደረጃ በምንወስድበት ጊዜ ይህን የሚያክል ሰፊ ክልል ሆኖ ደቡብ ክልል በመሆን ሁሉም አካባቢ ማግኘት የሚገባውን ያህል ማክሲመሙን ቤነፊት አግኝቷል የሚል ነገር የለኝም። በተለይም በደቡብ ምዕራብ አካባቢ የነበሩ ቦታዎች ከፍትሐዊ ልማት ተጠቃሚነት አንጻር ብዙ ህብረተሰቡ ያነሳው ችግር አለ። ይሄ ችግር ለዚህ ጥያቄ ገፊ ምክንያት ተደርጎ ሊወሰድ ይችላል። ዛሬም ድረስ ከሐዋሳ ቀጥታ ተነስቶ ቦንጋ፣ ሚዛን ምናን የምንገባበት መንገድ የለም። በታሰበው ፍጥነት አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር አልችል፣ የገበያ ትስስር መፍጠር አልችል፣ በክልል መደራጀት በራሱ ግብ አለመሆኑንም ሳይናገሩ አላለፉም። ዋናው እኮ አሁን እዚህ ሀገር ውስጥ ክልል መሆንን ከፌዴራል መንግስት ጋር ተፎካካሪ እና ሌላ ኮምፒተንት አካል የመፍጠር ያህል ስለሚታሰብ ነው። ችግሩ ክልሎች ፌዴራል መንግስት ውስጥ ያሉ የየራሳቸው ፓርቲዎች ናቸው ብለን ከወሰድን በአንድ ወቅት የፈጠርከው የክልል ቁጥር እየጨመርክ ሜድ ጉዳት ይሉ ሁል ጊዜ አንድ ክልል ሆኖ ለዘላለም መኖር አለባቸው የሚል ሁለተኛ፣ እንደ የብሔረሰቡ ቁጥር ደግሞ ስፍር ቁጥር የሌለው ክልልም ይኖር ብለን አናስብም። እነዚህ አምስት ዞኖችና አንድ ልዩ ወረዳ በአንድ ክልል ስር ለመደራጀት አነሳስቷቸዋል። ያሏቸውንም መሠረታዊ ጉዳዮች ዘርዝረዋል። ዋናውና ትልቁ ሊባል የሚችለው ርቀቱ ነው አንዱ። ግን ርቀቱ ብቻ አይደለም፣ ተመሳሳይ የሆነ ልማት ጥያቄ ያላቸው አካባቢዎች ናቸው። የመሬቱ አቀማመጥ ምሮሎች ተመሳሳይ ነው። ብዙ የመሰረተ ልማት ጥያቄያቸው ይመሳሰላል። በብዙ ነገራቸው ስለሚመሳሰል ያላቸው የተፈጥሮ ጸጋ ደግሞ በጣም ሰፊ ነው። ተለይቶ በደንብ ታቅዶ ቢሰራበት ለኢትዮጵያ ትልቅ ሀብት ያለው አካባቢ ሆኖ ሲያበቃ ግን መሰረተ ልማትና በቂ የሰው ኃይል ልማት ላይ ባለመስራታችን ምክንያት እድለኛና ከሌሎች ቀድሞ ማደግ የሚገባ አካባቢ ሆኖ ሲያቀር ግን አሁንም በኋላ ቀርና ያንትና ደህነት ይጠራል። በሌላ በኩል ሰፊ ኦፖርቹኒቲ ያለው የምግብ ዋስና ችግር የሌለበት አካባቢ ነው። ይሄ አካባቢ ትንሽ መሰረተ ልማቱን ብታጠናክርለት የቱሪስት መሰረተ ልማቶችን ብታስፋፋለትና መንግስት ትንሽና የሞተርነቱን ስራ ቢሰራ፣ ህዝቡ ቢንቀሳቀስ ለሀገራችን ትልቅ ፖቴንሻሉ በጣም ሰፋፊ መሬት ያለው ኢትዮጵያን ሊቀልብ የሚችሉ የእርሻ ስራዎች ሊሰሩ የሚችሉበት በተጨማሪ በከፍተኛ ኤክስፖርት ምርቶች የሚታወቅ ነው። የነዚህ የጋራ የሆነ ከዳውሮ ጀምሮ እስከ ሸካ ያለው አካባቢ ያለው የተፈጥሮ ጸጋ፣ ራሱ አንድ ያደርጓል የሚያመሳስለው ነው። የተለያየ ማንነት፣ ባህልና ቋንቋ ያላቸው እነዚህ ዞኖች በአንድ ክልል ለመደራጀት መወሰናቸው ለሌሎች አካባቢዎችም የፌዴራሊዝም ትግበራ ተሞክሮ ይሆናል ነው የተባለው ጥያቄው ግን በየትኛው የህግ ማዕቀፍ የሚለው ነው። አቶ ጸጋዬ ማብራሪያ ሰጥተዋል። ምክንያታዊ የሆነ ክላስተር ተፈጥሮ ሰብሰብ ሰብሰብ ብሎ መደራጀት የምትችሉበት ሁኔታ ካለ ተወያዩ ተብሎ መንግስት ያቀረበው የውሳኔ ሀሳብ ይዞ ነው ወደ ህዝቡ የተኬደው። ህዝቡም ቢሆን መጀመሪያ ስርዓቱ ይህን ስለማይፈቅድ ነው። ምክንያቱም የደቡብ ክልልም ሆነ የአገሪቱ ህገ መንግስት ክልል ሆኖ ለመውጣት የብሔር ብሔረሰቡ ህዝብ በሁለት ሶስተኛ ድምፅ በምክር ቤት ሲያጸድቅ ነው የሚለ። ምክር ቤቶች አሁን ያሉት በየዞኑ ነው። የከፋና፣ የቤንች ማጂ ወይም የሸካ ወይም የደቡብ ምዕራብ እንደዚህ ተሰብስበው በጋራም የሚያጸድቁበት እድል አልነበር። አሁን ግን ምናለን እድሉን እንፍጠር ብለን ፕላስ ነው የሄድ ነው። ምክንያቱም በየዞኑ ያለው ምክር ቤት ክልል ጠየቀና አይ ሰብሰብ በሉ ሲባል እንደገና በየዞኑ ያለው ምክር ቤት ተነጋግሮ ለምን በጋራ የምናንበት መንገድ አንልም ብለው የመንግስት አቅጣጫና ድጋፍም የነበረበት ስለሆነ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ አዋሳም። ዘጋቢያችን ዮናታን ዘብዴስን እናመሰግናለን። ጋቢና ቪ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። መርሃ ግብራችን እየተገባደደ ነው። ከዛ በፊት ግን በዚህ በአሜሪካ በካሮላይና ግዛት ስለወጣ አንድ የህግ ረቂቅ እናካፍላችሁ። የዩናይትድ ስቴትስ ደቡብ ካሮላይና ግዛት ውስጥ የሞት ፍርደኞች መግደያ መድኃኒት በማለቁ ምክንያት የቅጣት ቀናቸውን እየተጠባበቁ ያሉ እስረኞች በጥይት ከመገደልና የኤሌክትሪክ ወንበር ላይ ከመቀመጥ እንዲመርጡ የሚጋብዝ የህግ ረቂቅ መውጣቱ በዛሬው ዕለት ተሰምቷል። ግዛቲቱ ውስጥ የሞት ፍርደኞችን ያለ ህመም እና ያለ ስቃይ ይገድላሉ የተባሉት መድኃኒቶች በመጥፋታቸው ምክንያት አስር ዓመት ለሚሆን ጊዜ ፍርዶች ተፈጻሚ ሳይሆኑ ቀርቷል። ይህ ባለፈው አርብ የተዋወቀው የህግ ረቂቅ ኤሌክትሪክ ወንበር ምርጫ በሌለበት ጊዜ እንደሚፈጸም የመጀመሪያ ምርጫ አድርጎ አስቀምጦታል። በእንግዲህ እዚህ ጋር በሙዚቃ ዘና ብለን እንመለስ። አድማጮቻችን እንግዲህ የማክሰኞው ግንቦት አስር ምሽት ዝግጅታችን እዚህ ላይ ተጠናቀቀ አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን ጋቢና ቪኦኤ አት ቪኦኤ ኒውስ ዶትኮም የኢሜይል አድራሻችን ላይ ጻፉልን በረሃ ግብራችን ተጠናቀቀ ኤደን ገረመው በመስተንግዶ ሰለሞን አባተ በፕሮግራም አርቶት ኤልያስ አስማሪ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል ሰናይ ምሽት ይሆንላችሁ ደና She flexor is a big War